voice of America. የፌዴራል አደጋ ስጋት ስራ አመራር ኮሚሽን በትግራይና ቤንሻንጉል ጉሙዝ ለተፈናቀሉ ዜጎች በቂ ድጋፍ እያደረግኩ ነው ብለዋል። ከክልሎች በሚቀርብ ጥያቄ መሰረት ድጋፍ እንደሚያደርጉ የተናገሩት የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ በዚህም በትግራይና ቤንሻንጉል ጉሙዝ ለተፈናቀሉት ከ700 ሺህ በላይ ዜጎች ልዩ ልዩ ድጋፎችን እያደረጉ መሆናቸውን ተናግረዋል። በሁለቱ ክልሎች ያለው ችግር ከአቅሜ በላይ አይደለምም ብለዋል። ኮሚሽኑ አዲስ ቻኮል ያነጋገራቸው ከቅርብ ጊዜ ወዲህ በርካታ ነዋሪዎች እየተፈናቀሉባቸው ላሉት የትግራይ እና የቤኒሻንጉል ጉሙዝ ክልሎች አስፈላጊውን ድጋፍ እያደረገ መሆኑ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ ለቪዮ እንዳስታወቁት በትግራይ 485066 በቤኒሻንጉል ጉሙዝ ደግሞ 245540 ለሚሆኑ ተፈናቃዮች ልዩ ልዩ ድጋፎች እየተደረጉ ናቸው ብለዋል። ድጋፉ ለተፈናቃዮች ብቻ ሳይሆን በቤታቸው ሆነው የምግብ ችግር ላጋጠማቸውም እንደደረሰ ገልጸዋል። በትግራይ ክልል ከዚህ በፊት የሚደረጉ ወራዊ ድጋፎች አካል እንደሆነ የተነገረለት ድጋፍ ከሶስት ቀን በፊት መላኩንም አቶ ደበብ አስታውቀዋል። የኛ አሰራር በየወሩ ድጋፍ ማቅረብ ነው። ለአንድ ሰው አስራ አምስት ኪሎ እህል፣ ዜሮ ነጥብ አራት አምስት ዘይት፣ ሌሎችም አስፈላጊ የሆኑ ድጋፎችን እንሰጣለን። በትግራይ ክልል ይህን መሰረት በማድረግ ቀደም ሲል የተላከው እንዳለ ሆኖ አሁን ከጥር ሶስት ጥር ሶስት ላይ የተላከ ለአላማጣ፣ ለጨርጨር፣ ለኮረም፣ ለመቀሌ፣ ለማይካድራ፣ ለሁመራ፣ ለሽሬ ለአዲ ረመዝ፣ ዳንሻ፣ ማይጸምሪ እና በከር የስንዴ እህል፣ የስንዴ ዱቄት፣ ሲኤስቢ የምንለው አልሚ ምግብ አለ። ይሄ በተለይ ከተረጂዎች ውስጥ ሰላሳ አምስት ፐርሰንቱ ህጻናት፣ ንፍሰ ጥሮች እና አጥቢዎች ይሆናሉ በሚል የሚላክ ነው። ዘይት አለ። ፓስታ፣ ሩዝ፣ መኮሮኒ በድምሩ ሰማንያ ሺህ አራት መቶ ሰማንያ ኩንታል ልከናል። ይሄ ቀደም ሲል ከተላከው በየወሩ ይሄ የህግ ማስከበር ዘመቻው ከተጀመረ ጀምሮ ወገኖች በተፈናቀሉባቸው ቦታዎች ሁሉ የማድረሱ ስራ እየተካሄደ እንዳለ ልገልጽ እፈልጋለሁ። ሌላው ከዚህ ሌላ የወተት ዱቄትና ብስኩትም ስድስት መቶ ሀምሳ ሁለት ካርቶን ተልኳል። በድጋፉ ማዕከላዊና ምስራቅ ትግራይ አለመከታታቸውን በተመለከተ ከቪኦኤ ለቀረበላቸው ጥያቄ አቶ ደበበ ሲመልሱ በየቦታው የማሰራጨት ስራው የክልሉ እንደሆነና ከክልሉ በቀረበው የተረጂ ቁጥር መሰረት ድጋፍ መላካቸውን ተናግረዋል። ለምሳሌ አሁን እኛ አላማጣ፣ ጨርጨር፣ ኮረም፣ መቀሌ፣ ማይካድራ አልክ እንጂ ለምሳሌ እኔ ሽሬ ሄድኩበት ጊዜ ወደ አርባ አምስት መኪና እኮ የተላከው። እህሉ ሲላክ ክልሉ በጠየቀው መሰረት ነው የሚሄደው። ክልሉ ሲጠየቅ ክልሉ ግን ማኔጅ ማድረግ መቻል አለበት። ለምሳሌ አክሶም ሊሄድ ይችላል፣ ሌሎችን ቦታዎች ሊሄዱ ይችላሉ። ክልሉ ችግሩ ባለበት ቦታ ላይ ምክንያቱም ይሄ ሌሎች ሌሎች አካባቢዎች የምግብ እጥረት ሊከሰት ይችላል እነዚህን ችግሮች ሊያቃልል በሚችል መልኩ እነሱ ነው ያን የሚያስተዳድሩት። በነገራችን ላይ አሰራራችን እንደዚያ ነው። ይሄሰጣላችሁ ክልሉ ነው ክልሉ ማኔጅ ያደርገዋል። ይህን ማኔጅ ሲያደርግ ግን የእኛ ስራ ኢመርጀንሲ ኮኦርዲኔሽን ሴንተሩ አለ ብያለሁ የመከታተል ነው። በጉዳዩ ለመረጃ እንዲሰጡን ጥያቄ ያቀረብንላቸው የትግራይ ክልል ጊዜያዊ አስተዳደር ሊቀመንበር ዶክተር ሙሉ ነጋ ትግራይ ክልልን በተመለከተ ሳምንታዊ መረጃ በማዕከል ደረጃ በክልሉ ኮሚኒኬሽን ብቻ እንዲሰጥ መወሰኑ ገልጸው መረጃዎችን ከዚያ ሳምንታዊ መድረክ እንድንወስድ ጠቁመውናል። በኮሚኒኬሽን ኃላፊነት የተሾሙትን ለማግኘት ያደረግነው ጥረትም አልተሳካም። ለተፈናቃዮች ከምግብ ነክ ድጋፍ ባሻገር የትምህርት የጤናና መሰል ድጋፎች እንደሚያስፈልግ የገለጹት አቶ ደበበ ይህንንም በፌዴራል ደረጃ የተዋቀረው የአስቸኳይ ጊዜ ምላሽ ሰጪ ማስተባበሪያ ማዕከል እየሰራበት ነው ብለዋል። ከዚህ ጋር የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል በትላንትናው ዕለት በፌስቡክ ገጻቸው ላይ በመቀሌ ከተማ ለሁለት ቀናት ተገኝተው ከክልሉ ኮማንድ ፖስትና ከጊዜው አስተዳደሩ አመራሮች ጋር በመሆን የእለት ደራሽ እርዳታ ስርጭት፣ የህክምና አገልግሎት አሰጣጥ እና አጠቃላይ የመልሶ ማቋቋም ስራ ዝግጅት ያለበትን ደረጃ መገምገማቸውን አስታውቀዋል። ዝርዝር መረጃውን በተመለከተ ግን ያሉት ነገር የለም። በቤንሻንጉል ጉሙዝ የተደረገውን ድጋፍ በተመለከተ ከምግብ ነግ ድጋፎች ባሻገር ሌሎች በዕለት ከዕለት እንቅስቃሴ የሚያስፈልጉ ቁሳቁሶች ጭምር በድጋፍ መካተታቸውን አቶ ደበብ አስታውቀዋል። ሻንጉል ጉሙዝ እንግዲህ ሁለት መቶ አርባ አምስት ሺ አምስት መቶ አርባ ናቸው ያሉት ተፈናቃዮች ተፈናቃዮች የት ነው ያሉት እዛ በተፈናቀሉበት ቦታ ነው ያሉት በተፈናቀሉበት ቦታ ካሉ ቤታቸው ስለሌሉ ከፍተኛ ድጋፍ ይፈልጋሉ ይሄ ከፍተኛ ድጋፍ ስንል ምግብ ብቻ ሳይሆን ምግብ ነት ያሉን ድጋፎችም አብረው እንዳሉን ልገልጽ ልምፈልገው ስለዚህ ለእነዚህ ቅድም ቁጥር ላልኩ በተለይ አሶሳ ካማሽ መተከልና አዊ ዞን ላሉት የስንዴ እህል የስንዴ ዱቄት የምግብ ዘይት፣ አልሚ ምግብ፣ በቆሎ ዱቄትና ሞኮሮኒ በድምሩ 44683 ኩንታል ልከናል። በወደ ቦታ ቦታው ላይ ይሄ ጥር 3 የተላከ ነው። ቀደም ሲልም የተላከ አለ። ለምን በየወሩ ነው እኛም ንልከው ለአንድ ሰው ቅድም ባልኩ፣ ያው ስታንዳርዱን የጠበቀ ክፍፍል ነው የሚደረገው። ግን ለቤንሻንጉል ጉሙዝ ምግብ ነክ ያልሆነ ድጋፍም አድርገናል። ምግብ ነክ ያልሆነ ድጋፍ ስንል ኪት ነው ኪት ነው ኦልሞስት 15 ይሆናሉ ፕላስቲክ ሽት አለ፣ ሳህን አለ፣ ድንኳን፣ ጀረቃን፣ ማንቆርቆሪያ፣ ኩባያ፣ ጭልፋ፣ ባልዲ፣ ጆግ፣ ሳሙና አልባሳትም ሊኖሩ ይችላሉ። ፍራሽና ብርድ ልብስንም ጨምሯል። እነዚህን ወደዚያ አካባቢ ሶስት መቶ ሰላሳ አንድ ሲበሉ ወደ ቦታው ልከናል። በቤኒሻንጉል ጉሙዝ በየጊዜው ግጭት እየተከሰተ ከመሆኑ አንጻር ይህ ወራዊ ድጋፍ ከተሰጠ በኋላ የሚፈናቀሉ አዳዲስ ተፈናቃዮችን ተደራሽ ለማድረግም ወር መጠበቅ ሳያስፈልግ ክልሉ በማንኛውም ጊዜ ለአዳዲስ ተፈናቃዮች ተጨማሪ የድጋፍ ጥያቄ ካቀረበ እናቀርባለን ብለዋል። የአደጋ ስጋት ስራ አመራር ኮሚሽን ስምንት ማዕከላዊ መጋዘኖች በበቂ ሁኔታ ዝግጁ መሆናቸውን የገለጹት አቶ ደበበ ተቋማቸው በአንድ ጊዜ በሚሊዮን የሚቆጠሩ ተፈናቃዮችን ተደራሽ ለማድረግ ልምድ ያለው ከመሆኑ አንፃር አሁን በሁለቱ ክልሎች ያሉ በመቶ ሺህ የሚቆጠሩ ተፈናቃዮች ከአቅም በላይ አይደሉም ይችላሉ ብለዋል። ለአሜሪካ ድምፅ ሬዲዮ አዲስ ሸኮል ከድሬዳዋ